በደቡብ ሱዳን መንግሥት ተኩስ የማቆም ስምምነቱን በመጣስ በይዞታዎቻችን ላይ ጥቃት እየፈጸመ ነው ሲሉ ተቃዋሚዎች እየወነጀሉ ነው። ይደግፉት የነበሩ የዩጋንዳ ወታደሮች በተኩስ አቁሙ ስምምነት ስለሚወጡ በተቻለ መጠን ተጨማሪ ይዞታዎችን ለመያዝ እየሞከረ ነው ብለዋል። እስክንድር ፍሬው ተከታዩን ልኮልናል። በቋሚ የተኩስ አቁምና በሽግግር መንግስቱ የጸጥታ መዋቅር ላይ የተደረገው አውደ ጥናት ያለ ውጤት ከተጠናቀቀ በኋላ ነው የደቡብ ሱዳን መንግስትና ተቃዋሚዎቹ መወነጃጀል የቀጠሉት። የተኩስ አቁም ስምምነቱም ከመተግበር ይልቅ እየተጣሰ መሆኑን ነው በተለይ ተቃዋሚዎቹ ያስረዱት። ቃል አቀባዩ ዲክሰን ጋትሉዋክ ጆክ ለቪኦኤ እንዳስረዱት መንግስት በኃይል እርምጃው ገፍቶበታል። Uh, ጁባ አሁን እዚህ እየተነጋገርን ባለንበት ሰዓት መንግስት የጥቃት እርምጃ እየወሰደ ይገኛል። የጁባ መንግስት በምስራቅ ኢኮቶሪያና ውድሩባ በተሰኙ ቦታዎች ባሉ ይዞታዎቻችን ላይ ጥቃት እየፈጸመ ነው። በማርዲም የተወሰነ ግጭት አለ። በዚህ ሰዓት መንግስት ፓጁት በተባለው የጆንግሌ ግዛት አካባቢም ጦሩን እያዘጋጀ ነው በአንዳንድ ቦታዎች ጥቃት ለመፈጸም እያሰበ። የደቡብ ሱዳን መንግስትና ተቃዋሚዎቹ የሰላም ስምምነቱን ከፈረሙበት እንደ አውሮፓውያን አቆጣጠር ከነሐሴ 26 ጀምሮ በ45 ቀናት ውስጥ በዚያ የሚገኙ የውጭ ኃይሎች ሁሉ ጠቅለው እንደሚወጡ ይጠበቃል። እንደሚወጡ ከሚጠበቁት የውጭ ኃይሎች መካከል ደግሞ የፕሬዚዳንት ሳልቫኪርን መንግስት ሲደግፉ የቆዩት የዩጋንዳ ወታደሮች ይገኙበታል። የተቃዋሚዎቹ ቃል አቀባይ ታዲያ የሰሞኑ የመንግስት ጥቃት ከነዚህ ወታደሮች መውጣት ጋር የተያያዘ እንደሆነ ያምናሉ። ዜር ሜይን ኦብጀክቲቭ ኢዝ ቱ ጌይን ሞር ቴሪቶሪስ ዋናው ዓላማቸው የኡጋንዳ ወታደሮች እየወጡ ባሉበት ሁኔታ ተጨማሪ ቦታዎችን መያዝ ነው። እናም ከዚህ በመነሳት መንግስት በፓጁት አድርጎ አኮቦን ለማጥቃት እየተዘጋጀ ይገኛል። ትናንትናም በዩኒቲ ግዛት በሚገኙት ቶኖዎችና ግሉፒ ግሉኝ ይዞታዎቻችን ላይ ጥቃት ፈጽመዋል። እየተፈጸሙ ያሉትን ጥቃቶች በተመለከተ ከኢጋድ ጋር መረጃ ተለዋውጠናል፣ ያሉት ቃል አቀባዩ ስለ ጉዳዩም ያውቃል ብለዋል። የደቡብ ሱዳን መንግስት የተቃዋሚዎቹን ውንጀል አስመልክቶ ለጊዜው የሰጠው አስተያየት የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ